ከፖሊስ ቁጥጥር ውጭ ሆኖ እንደነበር የተነገረው ባለፈው ሳምንት ሐሙስ ምሽት ላይ የስደተኞቹ የእርስ በርስ ግጭት እንዴት እንደነበር በስፍራው የነበረው ደሳለኝ የተባለው ኢትዮጵያዊው ስደተኛ ሁኔታውን እንዲህ ሲል ለዶቼቬለ ገልጸዋል። ኤርትራያኖች፣ እንደዚህ እንደዚህ የተመታ ሰው አለ፣ በጥይት አንዱ አንገቱ አካባቢ በጥይት የተጎዳ ሰው አለ። ሌሎች እጃቸው አካባቢ ምናምን የተመቱ አሉ ማለት ነው እኛ ስፍራ ላይ ያስፈልገናል ምናምን ብሎ ተደወለልን። እዛ ያሉበት አካባቢ ኩርዱሾችና አፍጋኖች ያሉበት አካባቢ ሂደው ሲያጧቸው የተወሰነ ያገኙትን ደብድበው እኛ ያለንበት አካባቢ መጡ ማለት ነው። ከዛ በኋላ እኛ ምግብ እየበላን ስለነበረ እኛ ጋር የነበሩ አፍጋኒስታኖችን እና ኢራቅያኖችም አሉ። አልፎ አልፎ ቀይ የተባለን ሰው በቃ በለው ተባለ። በቃ ግን አብዛኛው እንግዲህ ኢትዮጵያና ኤርትራ ነው ሄደ ማለት ነው። በግሩፕ ነው የሄድነው በቃ አካባቢው ላይ እንደደረስ እና መተኮስ ሲጀምሩ ማለት ነው እኛም እነሱ እየተኮሱ የሚወርቅ ሰው የለም ስለዚህ አርቲፊሻል መሆን አለበት ምናምን ነገር በሚለው ስንሄድባቸው መሮጥ ጀመሩ በቃ ከዚህ ቀደም በስደተኞች መካከል ተቀስቅሶ ከነበረው የእርስ በርስ ግጭት ግዝፈት እንደነበረው የተነገረለት የሀሙስ ምሽቱ የስደተኞቹ ጸብ መነሻ የተለያዩ ምክንያቶች እየተሰነዘሩ ቢገኙም እንደ ደሳለኝ ገለጻ ግን አፍጋኒስታውያን ስደተኞች በግልም ሆነ በቡድን በኢትዮጵያውያንና በኤርትራውያን ስደተኞች ላይ የሚፈጽሟቸው ጥቃቶች ያስከተለው ውጤት ነው ይላል። እኛ የምንሞክርበት ቦታ አለ። እነሱ የሚሞክሩበት ቦታ ደግሞ በደላላ ነው የሚሞክሩት። ማለት አንዳንድ ጊዜ እኛ የምንሞክርበት መኪና ወደ ፖርት ሳይገባ ይቀርና፣ ሰይጣን ፓርክ የሚባል ቦታ አለ። መኪናው እዛ ሳይገባ ለማገ ወይም የተወሰነ ጊዜ ለመቆየት ወይም ለማስፈተሽ ፈልግና፣ በፖሊስ ወደ ሰይጣን ፓርክ ወስዶ ሲጥልሽ፣ ከዛ ከፓርክ ስትወጪ፣ እኛ ወደምንሞክርበት ለመምጣት ቢያንስ ቢያንስ አንድ ማርባ ደቂቃ ሊያስችል ይችላል። ማለት ስትወጪ፣ እነሱ ያሉበት ቦታ ላይ ነው መኪናው የሚጥልሽ ማለት ነው። ብቻሽን ስለሚያገኙሽ እነሱ ሰቦ እና አሁን ባለፈው ራቁት ሆኔ ላቁት ይላል ሞባይል ቀሙሻል፣ የተለያየ ነገር ምናምን ይማታሉ። አንድ ሰው ከኛ ሰው ከተነካ፣ እኛ ደግሞ በግሩፕ ሄደን እነሱን ድራሻቸውን እናጠፋለን። እና በወንጀል በጣም እዚህ ቦታ ላይ እነሱ በጣም ሀርድ ናቸው። ቢሆንም ግን እዚህ ያለው አበሻ እነሱን ሽጉጥ ኖራቸው ምኖራቸው አይፈራቸው። በካሌ ለስደተኞች ድጋፍ ከሚያደርጉት ድርጅቶች መካከል ሎበርጂን ዴዚ ሚግሮ በተሰኘው ግብረሰናይ ተቋም ውስጥ በበጎ ፈቃደኝነት እያገለገሉ የሚገኙት ፍራንሷ ዤኖ በአሁኑ ወቅት በካሌ ስላለው የስደተኞች አጠቃላይ ሁኔታ እንዲህ ሲሉ ገልጸውልኛል። ባለፉት ጥቂት ሳምንታት ውስጥ ውጥረቱ በጣም ከፍተኛ ነው የነበረው። ምክንያቱም ደግሞ ፕሬዚደንት ኢማኑኤል ማክሮ ከሁለት ሳምንት በፊት ወደ ካሌ መጣው ከሄዱ በኋላ ከቴሬዛ ሜይ ጋር ከተነጋገሩም በኋላ ሕጻናትና ታዳጊዎችን በቀጥታ ወደ እንግሊዝ እንዲገቡ መናገራቸውን ተከትሎ ምንም እንኳን እስካሁን ድረስ የተለወጠ ነገር ባይኖርም እጅግ በጣም በርካታ ስደተኞች ከሌላ ቦታ ወደ ካሌ ገብተው ነበር። ተስፋ ሰንቀው ነበር ወደዚ የመጡት በኋላ ላይ ግን በሁኔታው በጣም ተስፋ የቆረጡና የተናደዱም አሉ። በመሆኑም ይህ በስደተኞቹ መካከል ችግር መፈጠሩ የሚያስገርምም አይደለም። መንግስትም የአቅርቦት ማዕከላት ለመክፈት እንደሚፈልግም ሰምተናል። ግን ይህ ለሌሎች ስደተኞች ጥሩ መፍትሄ አይደለም። ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።